ጋጠመን የቴክኒክ ችግሩ ይቅርታ እንጠይቃለን። ጤና ስትል እንደምናመሻችው ክቡራትና ክቡራን አድማጮቻችን የዛሬ ሐሙስ ጳጉሜን 1 2010 ዓ.ም ምሽት አስተናጋጆች ሰለሞን ክፍሌና አዳነች ፍስሐ የንን ፕሮግራሙን የመራልን ንጉሱ ታምር ይሆናል። አብራችሁን ታመሹ ዘንድ የአክብረት ግብዣችን ነው። በቅድሚያ የዕለቱ ዜናዎች እናሰማልን። መልካም ምሽት። ኢትዮጵያ በጦርነት ምክንያት ተዘግቶ የነበረውን የኤርትራ ኤምባሲዋን በአዲስ መልክ ከፍታለች። ፋና ብሮድካስቲንግ በዘገበው መሰረት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ ከፕሬዚደንት ኢሳያስ አፈወርቂ ጋር በተደረገው አጭር ስነ ስርዓት ኤምባሲውን ከፈቱ። የሁለቱም አገሮች ግንኙነት የተሻሻለው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከ18 ዓመታት በፊት የተፈረመውን ውል እንደምታከብር ባለፈው ሰኔ ወር ካስታወቁ በኋላ ነው። በሁለቱም አገሮች መካከል በተካሄደው ጦርነት በሰባሺ የሚገመቱ ሰዎች ማለቃቸው የሚታወቅ ነው። የኤርትራና የጅቡቲ ግንኙነት ለረጅም ጊዜ ሻክሮ ከቆየ በኋላ ሁለቱ ሀገሮች ግንኙነታቸውን ለማደስ እንደተስማሙ የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየው ገልጸዋል። በአሁኑ ወቅት ጅቡቲ የሚገኙት ዶክተር ወርቅነህ ኤርትራና ጅቡቲ ከአጣብቅኝ ሁኔታ መውጣታቸው ታሪካዊ የሆነ የዲፕሎማሲ ስኬት ነው ብለዋል። የቻይናው ፕሬዚዳንት ሺ ዣንፒንግ ብዙም እድገት ላላሳዩት የአፍሪካ ሀገሮች እዳ እንደሚሰርዙ ባለፈው ሰኞ አስታውቀዋል። ለአፍሪካ ሀገሮች እዳ የማቃለሉ ጉዳይ ከቻይና የፖሊሲዎች አካል አንዱ ሆኖ ቆይቷል። ይሁንና ሺ በያዝነው ሳምንት በተካሄደው የቻይናና የአፍሪካ ፎረም ጉባኤ ላይ ይህን ባስታወቁበት ወቅት ቻይና ለአፍሪካ ሀገሮች የምትሰጠው ብድር በዕዳ የመተብተብ ዲፕሎማሲ ነው በማለት አንዳንዶቹ በሚነቅፉበት ወቅት ነው በዓለም ልማት ማዕከል በእንግዳነት የሚሰሩ ዳብልዩ ጊድ ሙር ግን ቻይና የምትሰጠው ብድር ከአፍሪቃ ዕዳ ያነሰው ክፍል ነው ብለዋል ሙር የላይቤሪያ የመንግሥት ሰራተኞች ሚኒስትር የነበሩ ሲሆን በአፍሪቃ የመሠረተ ልማት ዝርጋታ ብድር ላይ ያተኮረ ጥናት ያካሄዳሉ አጠቃላይ የአፍሪቃ ዕዳ ስድስት ትሪሊዮን ዶላር መሆኑን ገልጸው አብዛኛው የአፍሪቃ ዕዳ የዓለም ባንክን፣ የዓለም የገንዘብ ድርጅትንና የፓሪስ ክለብን ከመሳሰሉት ከምዕራቡ ዓለም ሀገሮች አበዳሪዎች የተገኘ ነው ብለዋል። ሞር ደቡብ አፍሪካ ውስጥ በውጭ ዜጎች ላይ የሚደርሰው አመፅና ወከባ ወደ ከፋ ደረጃ ከመሸጋገሩ በፊት ባለሥልጣናቱ ሊገቱት እንደሚገባ የተባበሩት መንግሥታት ድርጅት የስደተኞች መርጃ መሥሪያ ቤት አሳስቧል። ሊሳ ሽላይን ከጄኔቫ የላከችው አጭር ዘገባ አለ። አዲሱ አበባ ያቀርበዋል። ደቡብ አፍሪካ ውስጥ የመጠጠል ወረርሽኝ ተባብሷል። አስፈሪም ነው ይላል የድርጅቱ የስደተኞች መሥሪያ ቤት በመላው የደቡብ አፍሪካ ማኅበረሰብ ውስጥ የተዛመተው በውጭ ሀገሮች ዜጎች ላይ ጥላቻ ስር እየሰደደ በመሄዱ አሁን አሁን ጥገኝነትና ከለላ ጠያቂዎችም የዚህ ጥላቻ ሰለባ እየሆኑ እንደሆነ ተስተውሏል። በጆሐንስበርግ ሶዌቶ አካባቢ ለምሳሌ አራት ሰዎች በተቆጡ ተቃዋሚ ሰልፈኞች ተገድለዋል። ሌሎች ሁከት ያካሄዱ ደግሞ በውጭ ዜጎች የተያዙ ንብረቶችን አውድመዋል፣ ሱቆቻቸውንም አቃጥለዋል። ይህ በደቡብ አፍሪካውያንና በውጭ ዜጎች መካከል የሚካሄደው አመፅና ፍጥጫ ወደ ኳዙሉ ናታልና ወደ ምዕራብ ኬፕታውን እንዳይዛመት ዩኤን ኤችሲአር ስጋት አለው። የዩኤን ኤችሲአር ቃል አቀባይ ቻርሊ ያክስሊ ለአሜሪካ ድምፅ ሲናገሩ እንደ አውሮፓ ቆጣጠር በ2015 ተመሳሳይ ሁኔታ እንደነበር አስታውሰው ከዚያን ጊዜ ወዲህ ግን የደቡብ አፍሪካውያንና የውጭ አገር ዜጎች ግንኙነት ተሻሽሎ እንደነበርም ተናግረዋል። አሁን አሁን ግን ግጭቶችን በተደጋጋሚ እያስተዋልን ነው። እነዚህ ዛሬ ደቡብ አፍሪካ ውስጥ ለአመፅ የተዳረጉ ሰዎች ግን ግድያንና ጦርነትን ሸሽተው የመጡ መሆናቸው ልብ ሊባል ይገባል። ጥገኝነትና ከለላ ስለሚያስፈልጋቸውም ነው ደቡብ አፍሪካ የሚገኙት። ደቡብ አፍሪካ በአሁኑ ወቅት ከሁለት መቶ ሰማንያ ሺህ በላይ ስደተኞችንና ከለላ ፈላጊዎችን ታስተናግዳለች የተባበሩት መንግስታት ድርጅት የስደተኞች መስሪያ ቤት ቃል አቀባይ እንደተናገሩት የዩኤንኤችሲአር ሠራተኞች ሶዌቶ ውስጥ በአመፁ የተጎዱትን ጎብኝተዋል። ከውጭ አገር ዜጎች ጋርም ሰላም ተፈጥሮ በጋራ ለመኖር የሚያስችል ሁኔታ እንደሚመጣም ተስፋቸውን ገልጠዋል። አድማጮች፣ ይህ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። አስር የደቡብ ሱዳን ወታደሮች ከሁለት ዓመታት በፊት አንድ ሆቴል ውስጥ ወረራ ባካሄዱበት ወቅት የወሲብ ጥቃትና ግድያ ፈጽመዋል በሚል ክስ ተፈርዶባቸዋል። አቻምና ከአምሳ እስከ መቶ የሚሆኑ የደቡብ ሱዳን ወታደሮች በሀገሪቱ መዲና ጁባ የሚገኘውን ቴረን የተባለውን ሆቴል በወረሩበት ወቅት አንድ የሀገሪቱ ጋዜጠኛ እንደተገደለና አምስት የዓለም አቀፍ ረድኤት ሠራተኞች ላይ ከባድ በህብረት የወሲብ ጥቃት እንደተፈጸመባቸው የሆቴሉ አስተዳዳሪ የምስክርነት ቃላቸውን ሰጥተዋል። አንድ አሜሪካዊም የረድኤት ሠራተኛ ተተኩሶበት ቆስሎ እንደነበር ተዘግቧል። ወታደሮቹ ከሰባት ዓመታት እስከ ዕድሜ የፍትሐት ሥራት ተፈርዶባቸዋል። መንግሥት ለእያንዳንዳቸው የጾታ ጥቃት ሰለባዎች አራት ሺህ ዶላር እንዲከፈል በይኗል። ለሆቴሉ ባለቤት ደግሞ መንግሥት ከሁለት ሚሊዮን ዶላር በላይ እንዲከፈለው ወስኗል። ከፍተኛ የትራምፕ አስተዳደር ባለሥልጣኖች ማንነቱን የደበቀ ሰው ስለ ፕሬዚደንት ትራምፕ ኒውዮርክ ታይምስ ጋዜጣ ላይ ጽሑፍ ያወጣው እኔ አይደለሁም በማለት እያስተባበሉ ናቸው። የፕሬዚደንት ትራምፕ የአስተዳደር ስልት ተራና ውጤት አልባ ነው ይላል ጽሑፉ። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በህንድ ጉብኝት ላይ ሆነው ሲናገሩ ያሳዝናል፣ ሚዲያው ይህን አስተዳደር ለማንቋሸሽ የሚያደርገው ጥረት እጅግ የሚረብሽ ነው ብለዋል። ምክትል ፕሬዚደንት ማይክ ፔንስ በጽሕፈት ቤት በበኩሉ ከእንደዚህ ዓይነት ተራ ተግባር በላይ ነን ብለዋል። ዘጋቢያችን ማይክ ብራውን ዝርዝር ዘገባ ያለው ሰለሞን ክፍሌ ያቀርበዋል። ፕሬዚደንት ትራምፕ ይህን ጥያቄ በትዊተር ለጋዜጣው ከማቅረባቸው አስቀድመው ለመሆኑ ይህ ከፍተኛ ባለሥልጣን ነኝ የሚል ግለሰብ በእርግጥ በሕይወት አለ ወይስ እየወደቀ በመሄድ ላይ የሚገኘው ደ ኒውዮርክ ታይምስ ጋዜጣ በሌላ የፈጠራ ምንጩ ያቀረበው ነው ሲሉ በመጠየቅ ጥርጣሬ ለመፍጠር ሞክረዋል። ይህን ከመሰለ ሁኔታ ጋር ነው የምኖረው። አመኔታ ያጣው መገናኛ ብዙሃን እንደኔ ሁሉ በእናንተም ላይ ምን ዓይነት ሁኔታ እየፈጠረ መሆኑን ታውቃላችሁ። በእውነቱ በጣም አሳፋሪ ተግባር ነው። ይህን ማለት እችላለሁ፣ ይህ አስተዳደር የሠራቸውንና ያሳለፋቸውን ውሳኔዎች ያህል ከዚህ ቀደም ማንም የሠራ የለም። ፕሬዚደንት ዶናልድ ትራምፕ ትላንት በርካታ የሀገሪቱን የፖሊስ ሹሞች ባስተናገዱበት መሃል ከዚህ ማንነቱ ያልታወቀ የዋይት ሀውስ ባለሥልጣን ጽሑፍ ጀርባ ያለውን ግለሰብ ፈሪ ሲሉ በመጥራት ትዊተራቸው ላይ ተጠምደው ቆይተዋል። ትራምፕ ግብረ ገብነት የጎደላቸው በአጠቃላይ ጸረ ንግድና ጸረ ዲሞክራሲ ናቸው ሲሉ እኚህ ራሳቸውን በትራምፕ አስተዳደር ውስጥ ከፍተኛ ባለሥልጣን ነኝ ያሉ ግለሰብ ለኒውዮርክ ታይምስ ጋዜጣ በላኩት አስተያየት ነቅፈዋል። የኢሊኖዩ ሴናተር ዲክ ደርብን ስለዚሁ ተጠይቀው ነበር። ታማኒ አስተያየት ነው። አንዳንዶቻችን ፕሬዚዳንቱ ሲስቱ አቅራቢያቸው ሆነ የታዘብናቸው ሰዎች አብረናቸው አንድ ክፍል ውስጥ ቆይተን የሚሉትን ለመስማት እንደማንፈልግ እንረዳለን። አይ በለውና ሰውየው አንድ ሀገርን የሚጎዳ ከባድ ውሳኔ ሲሰጡ በዚያ ክፍል አለመገኘት ነው። ይህ በእንዲህ እንዳለ የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፔዮ በኒውዮርክ ታይምስ ጋዜጣ አስተያየት መስጫ ላይ የቀረበው ጽሑፍ ምንጩ እኔ አይደለሁም ሲሉ ዛሬ አስታውቀዋል። ፖምፔዮ ይህን አስተያየት የሰጡት በሕንድ ጉብኝታቸው ወቅት ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን የኮሪያን ልሳነ ምድር እንደ አውሮፓ አቆጣጠር እስከ 2021 ዓ.ም ባለው ጊዜ ውስጥ ከኒውክሌር መሳሪያ ነጻ የማድረግ ዕቅድ እንዳላቸው ይህም የፕሬዝደንት ዶናልድ ትራምፕ የመጀመሪያው ስራ ጊዜ የሚያበቃበት ወቅት መሆኑን ገልጸዋል። የአሜሪካው መሪ ታዲያ አመስግነዋቸዋል። የሰሜን ኮሪያን የኒውክሌር ክምችት ለማቆም ሲደረግ የቆየው ንግግር ከቅርብ ጊዜያት ወዲህ ብዙም አልተንቀሳቀሰም። በዚህ ምክንያትም የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ለተጨማሪ ንግግር ወደ ሰሜን ኮሪያ እንዳይመለሱ ትራምፕ አዘዙ። ፕሬዚደንት ትራምፕ ዛሬ በትዊተር ባስተላለፉት መልእክት የሰሜን ኮሪያውን መሪ መግለጫን በመልካም ተቀብለዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን በፕሬዚደንት ትራምፕ ላይ የማያወላዳ እምነት እንዳላቸው ገልጸዋል። ምስጋናዬ ይድረሶት፣ አብረን እናከናውነዋለን ሲሉ ትራምፕ በትዊተር ጽፈዋል። በመጨረሻም የህንድ ከፍተኛ ፍርድ ቤት በ19ኛው ምዕተ ዓመት የወጣውን በተመሳሳይ ጾታዎች መካከል ወሲብ መፈጸም ወንጀል የሚያደርገውን ህግ ሽሯል። በሀገሪቱ የቅኝ ግዛት ዘመን የተደነገገው ሕግ እንዲሻር የረጅም ጊዜ ጥረት ሲደረግ ቆይቷል። በብሪታንያ ቅኝ ግዛት ወቅት የወጣው ሕግ አመዛዛኝነት የጎደለው ነው በማለት ከፍተኛው ዳኛ ዲፓክ ሚስራ በሁለት ጎልማሶች መካከል በግል ቦታና በፈቃደኝነት የሚደረግ የፆታ ግንኙነት የግል ምርጫ በመሆኑ ሊነፈግ አይገባም ብለዋል። በሕጉ መሠረት በተመሳሳይ ፆታ ወሲብ የተከሰሱ ሰዎች እስከ ዐሥር ዓመታት እስራት ይቀጡ ነበር። የተመሳሳይ ፆታ ፍቅረኞችና ኤልጂቢቲ በሚል አህጽሮት የሚታወቁት ወገኖች ፍርዱን ሲሰሙ ከፍተኛ የደስታ ስሜት በመግለጽ ተላቅሰዋል። አድማጮች ዜናው በዚሁ ይጠቃልላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናቸው። አሁን የዕለቱ አብይ ርዕስ ኢትዮጵያ፣ ኤርትራና ሶማሊያ የሀገሮቻቸውን ግንኙነት ለማጠናከር የተስማሙ ሲሆን ባለ አራት ነጥብ ስምምነትም ተፈራርመዋል። በሌላ በኩል ደግሞ በአስመራ የኢትዮጵያ ኤምባሲ በኦፊሴል ተከፍቷል። ብርሃነ በርኸ ተከታዩን ዘገባ ልኮልናል። የኤርትራ ኢትዮጵያና ሶማሊያ መሪዎች ትላንት 30 መስከረም ሁለት ሺህ አስር በሀገር ህንጻ አስመራ የሶስትዮሽ ውይይት ካደረጉ በኋላ አራት አበይት ነጥቦችን የያዘ አጠቃላይ የትብብር ሰነድ ተፈራርመዋል። ፕሬዚደንት ኤርትራ ኢሳያስ አፈወርቂ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አሕመድና የሶማሊያ ዲሞክራሲያዊ ሪፐብሊክ ፕሬዚደንት መሐመድ አብዱላሂ የሶስቱ አገራት ዝምድናን ለማጠናከርና ለማጎልበት እንዲሁም ሶስቱን አገራት በሚመለከቱ የቀጠናው ጉዳዮች ላይ ከተነጋገሩ በኋላ ነው ስምምነቱን የተፈራረሙት። መሪዎቹ ሦስቱ አገራት ሰብአዊና ተፈጥሯዊ ጸጋዎቻቸውን አዋህደው ከሰሩ በቀጣይ በዚህ ቀጠና የተሻለ ተስፋ እንደሚኖረውም መግባባት ላይ ደርሰዋል። አራት አበይት ነጥቦችን የያዘው ሰነድ የሦስቱ አገራት ሕዝቦችን የጋራ ጥቅምን የሚያስጠብቅና የሚያረጋግጥ ጠንካራ ግንኙነት እንዲፈጥሩ የፖለቲካ የኢኮኖሚ፣ የማህበራዊ የባህላዊና የጸጥታው ጉዳዮች ላይ በመተባበር ወደ ከፍ ያለ ደረጃ ለማሳደግ በትብብር እንዲሰሩ ከሶስቱ አገራት ባለፈም ለአፍሪቃ ቀንድና ለሌሎች አገራት ሰላምና መረጋጋት ተባብረው እንዲሰሩ የስምምነቱ ተግባራዊነትን የሚከታተል ከፍተኛ የጋራ ኮሚቴ እንዲመሰረቱ የሚል ይገኝበታል። የስምምነቱ አዋጅ በሶስቱ አገራት መካከል ያለውን የጂኦግራፊ የታሪክ የሃይማኖትና ሌሎች የጋራ ትስስሮችን ግምት ውስጥ ያስገባ እንደሆነም ተገልጧል። የኢትዮጵያና የሶማሊያ መሪዎች በኤርትራ ለሁለት ቀናት ይፋዊ የሥራ ጉብኝት ለማድረግ ነው። ትላንት መስከረም ሰላሳ ወደ ኤርትራ የገቡት የኢትዮጵያ ኤምባሲ ዛሬ ጳጉሜ አንድ ጠዋት በአስመራ በይፋ ተከፍቷል። በኤምባሲ መክፈቻው ሥነ ሥርዓት ላይ ፕሬዚደንት ኢሳያስ አፈወርቂና ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ ሀገራዊ መዝሙር ታጅበው የኢትዮጵያን ሰንደቅ ዓላማ በኤምባሲው ሰቅለዋል። ዶክተር አብይ አህመድ ከፕሬዝደንት ኢሳያስ አፈወርቂ የኤምባሲውን ቁልፍ በይፋ ከተረከቡ በኋላ የኤምባሲውን ህንፃ ተዘዋውረው ጎብኝተዋል። የኤርትራ ኤምባሲ ሐምሌ 10 2010 በተመሳሳይ ሁኔታ በአዲስ አበባ በይፋ መከፈቱ የሚታወስ ነው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና በሳቸው የተመራው የልኡካን ቡድን በአሰብ በምጽዋና በአስመራ ያደረጉትን የሁለት ቀን ይፋዊ የስራ ጉብኝት ጨርሰው ዛሬ ጠዋት ጳጉሜ 1 2010 ወደ አዲስ አበባ ተሸኝተዋል። ይህ በእንዲህ እንዳለ በኤርትራ በሶማሊያና ና በኢትዮጵያ የውጭ ጉዳይ ሚኒስተሮች የተመራ ከፍተኛ የጋራ ኮሚቴ ዛሬ ወደ ጅቡቲ አቅንተዋል። ይህ በሚኒስተር ኡስማን ሳሌህ አምባሳደር አህመድ ኢሶ ዳውድና ዶክተር ወርቅነህ ገበየሁ የቆመው የጋራ ኮሚቴ ወደ ጅቡቲ የማያካሂደው የመጀመሪያው ይፋዊ የስራ ጉብኝት ትላንት መስከረም ሰላሳ የሶስቱ አገራት መሪዎች የተፈራረሙበት አጠቃላይ የጋራ ስምምነት የቆመ የጋራ ኮሚቴ ሲሆን በቀጠናው ሰላምና መረጋጋትን ለማጎልበት የታቀደ የስራ ጉብኝት እንደሆነም ታውቋል ብርሃነ በርሀ ለአሜሪካ ድምፅ ከአስመራ ብርሃነ በርህን እናመሰግናለን ወደ መጽሔት ትንታኔ ተሸጋግረናል የኢትዮጵያ የኤርትራ የሶማሊያና የጅቡቲ የውጭ ጉዳይ ሚኒስትሮች ጅቡቲ ተገናኝተው በጋራ ጉዳዮች ላይ ሰፊ ውይይት ማድረጋቸውን አስታውቀዋል ከውይይቱ በኋላ ባወጡት መግለጫም አራቱ ሚኒስትሮች በጋራ ፍላጎትና ጥቅሞች ዙሪያ መምከራቸውንና በአፍሪካ ቀንድ ቀድሞ የነበረውን ሰላምና መረጋጋት ለመመለስ መስማማታቸውን አረጋግጠዋል። በሌላ በኩል የቻይና ጉብኝታቸውን በተመለከተ ለሀገር ውስጥ መገናኛ ብዙኃን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ ሚኒስትሮቹ ለታላቅ ዓላማ ጅቡቲ ላይ መሰበሰባቸውንም ተናግረዋል። ጽዮን ግርማ አጠር ያለ ዘገባ አላት። ሦስቱ የውጭ ጉዳይ ሚኒስትሮች የኢትዮጵያው ዶክተር ወርቅነህ ገበየው የኤርትራው ኦስማን ሳላህና የሶማሊያው አህመድ ኢሴ ከጅቡቲው አቻቸው መሐሙድ አሊ ጋር ዛሬ ጳጉሜ 1 2010 ዓ.ም ውይይቱን በተመለከተ በጥምረት ባወጡት መግለጫ ሚኒስትሮቹ ጅቡቲ ውስጥ ተሰብስበው በቀጠናው የጋራ ጉዳይ ላይ ባደረጉት ሰፊና በጎ ውይይት በአፍሪካ ቀንድ የተረጋገጠ ሰላምና ጠንካራ የኢኮኖሚ ትስስር ለመፍጠር በሚያስችላቸው የጋራ ጉዳይ ላይ መወያየታቸውን አስታውቀዋል። በሌላ በኩል የቻይና ጉብኝታቸውን አጠናቀው ኢትዮጵያ የተመለሱትና ለሀገር ውስጥ መገናኛ ብዙኃን መግለጫ የሰጡት ጠቅላይ ሚኒስትር አብይ አህመድ መጠነኛ ቅራኔ የሚፈታበት ሆነዋል ብለዋል። የኤርትራ መንግስትና ክቡር ፕሬዚዳንት ኢሳያስ አፈወርቂ በኢትዮጵያና ኤርትራ መካከል ብቻ ሳይሆን በኢትዮጵያና ጅቡቲ መካከል እንዲሁም ሱዳን እርስ በርሷ ያላትን ችግር ፈታ ቀጠናው ሰፊ የልማት ቀጠና እንዲሆን ከፍተኛ ፍላጎት ስላላቸው ትልቅ የሚባል ልዑካን ቡድን ወደ ጅቡቲ ዛሬ ተሰማርቷል። ይህ ትልቅ ብስራት ትልቅ ዜና መላ የአፍሪካ ቀንድ ህዝቦችን የሚያስደስት ነገር ነው። የጅቡቲና የኤርትራ ጉዳይም ልክ እንደ ኢትዮጵያና እንደ ኤርትራ በሰላም ተጠናቆ ቀጠናው ከጦርነት ከግጭት፣ ከጥላቻ፣ ከቂም እሳቤ ወጥቶ ወደ ልማት የሚሸጋገርበትን ሰፊ በር የከፈተ ነው የሚኒስትሮቹ የጋራ መግለጫው የሚለው። በዚህ መሰረት የተደረገው ውይይት በቀጠናው ሰላም ለማምጣት የሚያግዝ ነበር ብለዋል። በተጨማሪም በዛሬው ዕለት ጅቡቲ የገቡት እነዚህ ሚኒስትሮች ከሀገሪቱ ፕሬዚዳንት ኢስማኤል ኦማር ጊሌ ጋርም ተገናኝተው መወያየታቸውን አስፍረዋል። ጠቅላይ ሚኒስትር አብይ አህመድ በውጭም ሆነ በሀገር ውስጥ ያለውን ሁኔታ ለማረጋጋት የቀጠናውን ሰላም ለማስጠበቅና ሁኔታውንም ወደ ልማት ለመቀየር በጋራ መስራት ያስፈልጋል ብለዋል። በዘንድሮ አዲስ ዓመት እናደርጋለን ብዬ የምጠብቀው እንደ ከዚህ ቀደሙ በወያውዬ እንደለመነው አይነት ምልከታ ሳይሆን ትንሽ ለውጥ ያለ አቀራረብና አካሄድ ያስፈልገናል። በእኛ ባህል በወያውዬ ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤት እስክሰራ የሚለው አባባል አሁን አይሰራም። ቆሞ ማየት ሳይሆን ሁሉም ባልንጀራ በጉልበቱ ልክ እንጨት እያነሳ፣ ግማሹ ማገር የሚያቀብልበት፣ ግማሹ ግድግዳ የሚሰራበት፣ ግማሹ ጣራ የሚሰራበት አፕሮች ካልተከተል አንዱ እየሰራ ሌላው ባልንጀራ ቆሞ የሚያይ ከሆነ ምንፈልገውን ልማት የምንፈልገውን እድገት ልናመጣ አንችልም። ለዚህ ዘንድሮ የወያውዬ ዘፈናችን ባልንጀሮች ቁሙ በተራ ሳይሆን ባልንጀሮች ተነሱ በጋራ አብረን እንስራ ወደሚሆን እንደሚቀየር በዘፈን ብቻ ሳይሆን በተግባርም እንደሚገለጥ ሙሉ እምነት አለኝ። ጠቅላይ ሚኒስትሩ በኤርትራ የነበራቸውን ቆይታ በተመለከተም ማብራሪያ ሰጥተዋል። በኢትዮጵያና በኤርትራ መካከልም እንደዚሁ ቀድመን የጀመርነውን የሁለትዮሽ ግንኙነት መሬት ለማስነካት ወደ ተግባር ለመቀየር አሰብን፣ መጽዋንና አስመራን ለመጎብኘት ችለናል። አሰብ በነበረን ቆይታ እስካሁን የተደረጉ ዝግጅቶች እና በቅርቡ ወደቡን ከፍቶ ስራ ለመጀመር የሚያስችል ዝግጅት ለመገምገም ያለበት ደረጃ ለማየት እድል ተገኝቷል። ቀሪ ስራዎቹን ባነሰ ጊዜ አጠናቀቅ በቅርቡ ስራ ለመጀመር የሚያስችል ቁመና ላይ መሆናችን አይተናል። መስዋ በነበረን ቆይታ የውጭ ጉዳይ ሚኒስትሮቹ የአፍሪካን ቀጠና ሰላም ለማረጋገጥ ካደረጉት ውይይት በተጨማሪ በኤርትራና በጅቡቲ የነበረው የድንበር ውዝግብን ለመፍታት የሚያስችል ውይይት ማድረጋቸውንም አስታውቀዋል። በዚሁ የጠቅላይ ሚኒስትሩ መግለጫ በቻይና የአፍሪካ ፎረም ላይ መገኘታቸውን አስታውሰው ከቻይና በቀረበላቸው የጉብኝት ጥያቄም ጉብኝት ማድረጋቸውን ተናግረዋል። ከቻይና ጋር ከዚህ ቀደም ስለነበረውና ወደፊት የሚኖረው ግንኙነት የሚጠናከርበት መንገድ የውይይቱና የጉብኝቱ ዓላማ እንደነበረም ገልጸዋል። የቻይና መንግስት 60 ቢሊየን ብር ለሚቀጥሉ ሶስት ዓመታት ከአፍሪካ መንግስታት ጋር ለመስራት ወስኗል። ይህ 60 ቢሊየን ዶላር በብድር መልክ የሚሰጥ በኢንቨስትመንት መልክ ለኢንቨስትመንት ስራ የሚውል እንዲሁም በእርዳታ መልክ እና በአቅም ግንባታ ስራ ላይ የሚውል ነው። ጠቅላይ ሚኒስትሩ በሰጡት አጠቃላይ መግለጫ የምስራቅ አፍሪካን ቀጠናን የተረጋጋ ለማድረግ ውይይቱና ትስስሩ የጎላ ድርሻ ይኖረዋል ብለዋል። አሁን ደግሞ በበረታ ድህነት ውስጥ የሚኖሩ ናቸው የሚባሉ የተወሰኑ የአፍሪካ ሀገሮችን እዳ እንደምትሰርዝ ቻይና አስታውቃለች። ሳሌም ሰለሞን ያሰናዳችው ዘገባ አለ ሰለሞን አባተ ያቀርበዋል። የቻይና ፕሬዚዳንት ሲጂንፒንግ ናቸው ለአፍሪካውያኑ መሪዎች ያንን መልእክት ከትናንት በስቲያ ሰኞ ቤጂንግ ላይ ያበሰሩት። ፎካክ በሚል ምህጻር የሚጠራው የቻይና አፍሪካ የትብብር መድረክ ዓመታዊ ጉባኤ ሲከፈት የተናገሩት ሲጂንፒንግ የሀገራቸው የዕዳ እፎይታ እርምጃ የሚመለከተው የዕዳ ጫና አብዝቶ የተቆለለባቸውን ደሃ የአፍሪካ ሀገሮች የባህር በር የሌላቸውንና ትናንሽ የደሴት መንግስታትን መሆኑን አስታውቀዋል። ይሁን እንጂ እንዲህ አይነቱ የቻይና ፖሊሲ የብድር ወጥመድ ዲፕሎማሲ አካሄድ ነው የሚሉም አሉ። ቻይና ለአፍሪካ ሀገሮች የምትሰጠው ብድር አህጉሪቱ ከተሸከመችው የስድስት ትሪሊዮን ዶላር ዕዳ ቁልል ሁለት ከመቶ የሚሆነውን እንደሚይዝ የተናገሩት የቀድሞ የላይቤሪያ ሚኒስትር ጋዩድ ሙር፣ ዋነኞቹ የአፍሪካ አበዳሪዎች የዓለም ባንክ፣ ዓለም አቀፉ የገንዘብ ፈንድና የፓሪስ ክለብ ተብለው የሚጠሩት ምዕራባውያን ከበርቴ ሀገሮች መሆናቸውን አመልክተዋል። ዋና መቀመጫው ዋሽንግተን ዲሲ የሆነው የዓለም አቀፍ ልማት ማዕከል ጎብኚ አጥኚ ሆነው እዚሁ የሚገኙት ሙር ይህ የቻይና ዕዳ ስረዛ በዚህ ዓመቱ የፎካክ የመሪዎች ጉባኤ ላይ ይፋ ከተደረገውና የትኞቹን ሀገሮች እንደሚሸፍን በግልጽ እንዳልተገለጸም አመልክተዋል። የሰፋ ማዕቀፍ ወይም ጥቅል አነስተኛ አካል እንደሆነም ጠቁመዋል። ጋዩድ የዕዳ ስረዛው ተጠቃሚ ለመሆን የሚያስፈልጉት ቅድሚያ ሁኔታዎች ግልጽ ባለመሆናቸው ምክንያት ተጠቃሚዎቹ እነማን እንደሚሆኑም እርግጠኛ መሆን አይቻልም። ይሁን እንጂ ቻይና ቀደም ሲልም ካደረገቻቸው የዕዳ ስረዛ፣ የወለድና የክፍያ ጊዜ ማቅለያ እርምጃዎች ጋር የአሁኑም ተመሳሳይ መሆኑን ፕሬዝደንቷ ሲጂንፒንግ ካሰሙት የመከላከያ የመለኪያ ዝርዝር በጥቅሉ መገመት እንደሚቻል ተጠቁሟል። ከሁሉም የሚልቀው ግን ይላሉ ሙር፣ የአፍሪካ ሀገሮች ፊታቸውን ወደ ቻይና የሚያዞሩት እጅግ አንገብጋቢ ለሆኑ ጉዳዮቻቸው ነው። በመሠረተ ልማት መስክ አፍሪካ ከሁሉም አካባቢዎች ወደ ኋላ የቀረች ነች። እናም ከፍላጎት አኳያም ይሁን ከሀብት አፍሪካ የመሠረተ ልማት ፍላጎቶቿን ማሟላት እንደምትችል የማገዝ ዝግጁነት ያላት ብቸኛ ሀገር ቻይና ነች። ለብዙዎቹ የአፍሪካ ሀገሮች አትራፊ የሆኑባት ሀገርም ቻይና ሆና የቆየች ነው የሚመስለኝ። በሌላ በኩል ደግሞ ይህ የቻይና የዕዳ ስረዛና ማቅለል አቋም አዲስ እንዳልሆነ በጆንስ ሆፕኪንስ ዩኒቨርሲቲ የቻይና አፍሪካ ጥናት መርሃ ግብር ዳይሬክተር ዴብራ ብራውቲንጋም ጽፈዋል። አንዳንድ ቻይና መሪና ቻይና ሰሪ የሆኑ የመሠረተ ልማት ፕሮጀክቶች አስፈላጊነትም ራሱ አጠያያቂ መሆኑንና ከዚያ አኳያ የቻይና ዕዳ ስጋት የሚያጭር እንደሆነ ብራውቲንጋም ከቪኦኤ ጋር ባደረጉት ቃለምልልስ ጠቁመዋል። የቻይና እንቅስቃሴዎች የሀገሮችን ሉዓላዊነት ይበልጥ ያከበረ እንደሆነ ያመለከቱት ዴብራ ብራውቲንጋም የአፍሪካ መንግስታት፣ እነዚያን ፕሮጀክቶች ለመገንባት ሲበደሩ ምን እያደረጉ እንደሆነ ጠንቅቀው ያውቃሉ ብለዋል። ቻይናውያኑ ለነገሩ ራሳቸውም እኮ ብዙ ተቋሞቻቸውን ለመገንባት የመበደር ታሪክ አላቸው። አሳልፈውታል፣ እየኖሩትም ነው፣ ይቀጥላሉ። ብራውቲንጋም እንዲህ አይነቱ አካሄድ ቻይና ከምትሰጣቸው ብድሮችና እርዳታዎች ጋር አንዳች አስገዳጅ የሆኑ ጥያቄዎችና ሁኔታዎችን አለማያያዟ በሀገሮች የውስጥ ጉዳይ ጨርሶ አንገባም የሚል ፖሊሲዋ ሙስናን ለማበረታታት እገዛ አድርጓል ሲሉ የሚወቅሷትም ተቺዎች አሉ። የዓለም አቀፍ ልማት ማዕከሉ ጋዩድ ሙር ለዚህ የብራውቲንጋም ክስ ማስረጃ ብጤ ማሳያ ያቀርባሉ። ለምሳሌ የኮንጎ ዲሞክራሲያዊት ሪፐብሊክ የቻይና ግዙፍ ዕዳ ካለባቸው ሀገሮች አንዷ መሆኗንና በተመሳሳይ ጊዜም በሙስና ጋሪ የምትጋልብ ሀገር መሆኗን ይናገራሉ። ከኮንጎ ጋር ያለው ችግር እንዲያው በቀላሉ የቻይና ብድሮች ብቻ አይደሉም። ወደ ሁለት ቢሊዮን ዶላር የሚሆን ገንዘብ ከማዕድን ምርቷ በኪራይ ተሰብስቦ ወደ ብሔራዊ ቋቷ አልገባም። ምንም እንኳ አፍሪካ ውስጥ ይላሉ ሙር የአስተዳደርና መዋቅር ለውጦች እየተደረጉ ቢሆንም የዕዳ ስረዛውና ሌላውም ቻይና ለአፍሪካ አፍሪካ ውስጥ የምታራምደው ፖሊሲ ይቀጥላል። ቻይና ራሷን ብትሆን በዕዳ ውስጥ የምትዳክር ሀገር መሆኗን የጠቆሙት ሙር መቶ ሚሊዮን የሚሆን ሰዋ የድህነት ኑሮ እንደሚገፋና ባለፉት ዘጠኝ ዓመታት ውስጥ ብሔራዊ ዕዳዋ ከስድስት ትሪሊዮን ዶላር ወደ ሀያ አምስት ወደ ሀያ ስምንት ትሪሊዮን ዶላር ማሻቀቡን አመልክተዋል። እንዲያም ሆኖ ግን ቢያንስ ለመጪው ዐሥር ዓመት ጊዜ ቻይና የአፍሪካ የብድር ምንጭ ሆና ትቀጥላለች። አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። እስከ አራት ሰዓት አብረናችሁ ነን። አሁን ከእናንተው የተላኩልን አስተያየቶች እናሰማለን። ለቪኦኤ ኦኤ የአማርኛው ቋንቋ አዘጋጆች እንደምን አላችሁ። በአማራ ክልል በዋግምራ ሰቆጣ ዞን የትግራይ ተወላጆችን ከሀገራችን ለቃችሁ ውጡ እያሉ እያስፈራሩ፣ በጨለማ ቤታቸውን እየደበደቡ እያስወጡ ነው። የአማራ ክልል ብአዴን መንግስት ይህን ይፈቅዳል? የዋግ ሰቆጣ ህዝብ በትግራይ ክልል ብዙ አለ። ያን ተፈናቅሎ ሲመጣ ለአስተዳደሩ እንቅፋት አይሆንበትም ወይ? ቪኦኤ የአማርኛ ቋንቋ አዘጋጆች የባህዴን ኃላፊ በዚህ ጉዳይ ብትጠይቁልን። የዘወትር አድማጫችሁ ነው። ከሮስላሴ ጌታውን ከሰቆጠ ኢትዮጵያ። ሀሎ ቪዮች እንደምናችሁ ደህና ናችሁ? ትንሽ አስተያየት መስጠት የምፈልገው በተደረገው ለውጥ አዲስ አበባ ውስጥ ይኖሩ የነበሩ ባለስልጣኖች በሙሉ መቀሌ ውስጥ ገብተዋል። መቀሌ ጥፋት ለፈጸሙ ሰዎች መከላከያ መሆን አትችልም። የትግራይ ህዝብም አንድ ማወቅ ያለበት እነዚህ ሰዎች በትግራይ ውስጥ ትግል ሲያካሂዱ በነበሩበት ጊዜ ብዙ ንጹሐን ሰዎችን አጥፍተዋል። ከዛም አልፎ በኢትዮጵያ ውስጥ በአስተዳደር ብሽውነት፣ በኮራፕሽን፣ በተለያዩ ነገሮች ጥፋት ፈጽመዋል። የትግራይ ህዝብ ሁሉም የኢትዮጵያ ህዝብ ወገኔ ነው የሚል ከሆነ በኢትዮጵያ ውስጥ የሚታሰሩ ለፍርድ የሚቀሩ ሰዎችም ወገን እስከሆን ድረስ ፕሮቴክት ማድረግ አለበት። ካልሆነ ግን በአንድ በኩል ኢትዮጵያዊነት ባህሪ ማሳየት፣ በሌላ በኩል ደግሞ የአንድ ብሔረሰብ ጥገኛ መሆን ጥሩ አይደለም። በትክክል ጃስትስ የሚባለው ማወቅ አለብን እና እነዚህ ሰዎች መከላከል ማለት በትግራይ ውስጥ የሞቱ የተገደሉ በእነዚህ ሰዎች ንጹሐን ሰዎች እንኳን ይህ ነገር ፈጸሙት ብሎ ድጋፍ እንደ መስጠት ነው የሚቆጠረው። እንደምን ናችሁ የቪኦኤ አዘጋጆች፣ ሰላም ለእናንተ የሆነ እኛ ሳውዝ ሱዳን የምንኖረው ስደተኞች በጣም ብዙ አሰቃቅና ችግር ውስጥ ስላለን የሆነ መፍትሄ እንድትሉልኝ በከቦት እንጠይቃለን። እንዳለ አገሩ ላይ ስደተኛ መግደልን መድረስን እንደቀጠለ እንደሆነ የታወቀ ነው። ውድ የአሜሪካ ድምፅ አማርኛ ክፍል አዘጋጆች እንደምናቸው ሁልጊዜ በጭንቅላት የሚመላለስ አንድ ነገር አለ እሱም ኢትዮጵያ እያለው ጃንጥላ ፋብሪካ የሚባል ነበረ እና ብዙ ምርት እያመረተ አካል ጉዳተኞችም እዛው እየሰሩ ለዕለት ጉርሳቸውን እያገኙ ነበረ አሁን ግን እንደፈረሰ ሰማሁ አስደንጋጭ ዜና ነው ለእኔ እነሱ እሱን እየሰሩ የዕለት ጉርሳቸውን ያገኛሉ ህብረተሰቡም ረከስ ባለ ዋጋ ጃንጥላ ይገዛ ነበረ አሁን ግን ከውጭ ሲመጣ መቼም ወደድ ይላል እና ዋናው ቁም ነገሩ ግን አካል ጉዳተኞቹ የት ገቡ? ምን ሰጧቸው? ምን የተለየ ነገር ተገኘ? ማለት እነሱን የሚያገለግል ሰርተው የሚኖሩበት ነገር ተቀየረ። ለምን ፈረሰ ብሎ የሚጠይቅ አካል ቢኖር ምን መልስ ይሰጠው ይሆን? አስተያየት የሰጣችሁንን በሙሉ እናመሰግናለን። ሌሎቻችሁም እንድትሳተፉበት እናበረታታለን። አድማጮች ወደ ሁለተኛው አጋማሽ ቅንብሮች ለመሸጋገር ከተወዳጁ ጥላሁን ገሠሰ ዜማዎች አንዱን እንጋብዛችሁ። ያበሬቱ እንተለሃ 「しわじいにんげろ」<music> <music> शकिए शरीर चाल चाल तू ना तू आमित I'm खिए Thank you. to አድማጮች አሁን አጫጭር ዜናዎች እናሰማለን። ኢትዮጵያ በጦርነቱ ምክንያት ተዘግቶ የነበረውን የኤርትራ ኤምባሲዋን በአዲስ መልክ ከፍታለች። ፋና ብሮድካስቲንግ በዘገበው መሰረት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ዛሬ ከፕሬዝደንት ኢሳያስ አፈወርቂ ጋር በተደረገ አጭር ስነ ስርዓት ኤምባሲውን ከፈቱ። የኤርትራና የጅቡቲ ግንኙነት ለረጅም ጊዜ ሻክሮ ከቆየ በኋላ ሁለቱ ሀገሮች ግንኙነታቸውን ለማደስ እንደተስማሙ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ገልጸዋል። በአሁኑ ወቅት ጅቡቲ የሚገኙት ዶክተር ወርቅነህ ኤርትራና ጅቡቲ ከአጣብቅኝ ሁኔታ መውጣታቸው ታሪካዊ የሆነ የዲፕሎማሲ ስኬት ነው ብለዋል። የቻይና ፕሬዚደንት ሺጂንፒንግ ብዙ እድገት ላላሰዩት የአፍሪካ ሀገሮች እዳ እንደሚሰርዙ ባለፈው ሰኞ አስታውቀዋል። ለአፍሪካ ሀገሮች እዳ የማቃለሉ ጉዳይ ከቻይና የፖሊሲዎች አካል አንዱ ሆነው ቆይተዋል። ይሁንና ሺ በያዝነው ሳምንት በተካሄደው የቻይናና የአፍሪቃ ፎረም ጉባኤ ላይ ይህን ባስታወቁበት ወቅት ቻይና ለአፍሪካ ሀገሮች የምሰጠው ብድር በእዳ የመተብተብ ዲፕሎማሲ ነው በማለት አንዳንዶቹ በሚነቅፉበት ወቅት ነው። ደቡብ አፍሪቃ ውስጥ በውጭ ዜጎች ላይ የሚደርሰው አመፅና ወከባ ወደ ከፋ ደረጃ ከመሸጋገሩ በፊት ባለስልጣናቱ ሊገቱት ይገባል ሲል የተባበሩት መንግስታት ድርጅት መስሪያ ቤት አሳሰበ። አስር የደቡብ ሱዳን ወታደሮች ከሁለት ዓመታት በፊት አንድ ሆቴል ውስጥ ወረራ ባካሄዱበት ወቅት የወሲብ ጥቃትና ግድያ ፈጽመዋል በሚል ክስ ተፈርዶባቸዋል። አቻምና ከአምሳ እስከ መቶ የሚሆኑ የደቡብ ሱዳን ወታደሮች በሀገሪቱ መዲና ጁባ የሚገኘውን ተሬን የተባለውን ሆቴል በወረሩበት ወቅት አንድ የሀገሪቱ ጋዜጠኛ እንደተገደለና ና አምስት የዓለም አቀፍ ረድኤት ሰራተኞች ላይ ከባድ የህብረት የወሲብ ጥቃት እንደተፈጸመባቸው የሆቴሉ አስተዳዳሪ የምስክርነት ቃላቸውን ሰጥተዋል። አንድ አሜሪካዊ የረድኤት ሰራተኛም ተተኩሶበት ቆስሎ ነበር። ለዜናዎቹ አዳነች ፍስሐዬን አመሰግናለሁ። አድማጮች የምትከታተሉት በ19 እና በ5 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። በአኅጽሮት ጂአርዩ የሚባለው የሩሲያ የስለላ ድርጅት በምዕራቡ ዓለም ላይ የደቀነውን ከባድ ስጋት ለመቋቋም ብሪታንያና አጋሮቿ የበለጠ መሥራት እንዳለባቸው ጠቅላይ ሚኒስትሯ ቴሬሳ ሜይ አሳስበዋል። ሜይ ይህን ማስጠንቀቂያ የሰጡት ባለፈው መጋቢት ወር የቀድሞው ሰላይ ሴርጌይ ስክሪፖል እና ሴት ልጃቸው ላይ የመርዝ ጥቃቱን ያደረሱትን ሁለት የሩሲያ ድርጅት አባላት መርማሪዎች የለዩአቸው መሆኑን አስመልክተው በሰጡት መግለጫ ነው። ይሁን እንጂ ጥቃቱን ያደረሱት ተጠርጣሪዎች ለፍርድ የሚቀርቡ አይመስልም። ከለንደን ሄንሪ ሪጅዌል ያጠናቀረውን ዘገባ ቆንጅታየት ታቀርባለች። እንደ አውሮፓውያን አቆጣጠር መጋቢት ሁለት ቀን ሁለት ሩሲያውያን ለንደን ጋትዊክ አውሮፕላን ማረፊያ ሲገቡ በቻይና ቴሌቪዥን ሲሲቲቪ ተቀርጸዋል። ፓስፖርታቸው ላይ ያለው ስማቸው አሌክሳንደር ፔትሮቭ ና ሩስላን ቦሺሮቭ ቢልም ፖሊሶች ግን የውሸት ስም ሳይሆን አይቀርም ብለው ነው የጠረጠሩት። ከአውሮፕላን ጣቢያው ምስራቅ ለንደን ወደሚገኝ ሆቴል ሄደው አርፈው በመቀጠል ወደ ሳልስበሪ ከተማ ሲጓዙ በደህንነት ካሜራ እንቅስቃሴያቸው ተቀርቷል። እዚያ ነው ፖሊሶች እንደሚሉት የቀድሞው ሰላይ ሴርጌ ስክሪፓል መኖሪያ ቤት መግቢያ በር ላይ ኖቪቾክ የሚባለውን መርዝ ቀባ ያደረጉት። ስክሪፓል ና ሴት ልጃቸው ዩሊያ ከተማዋ መሀል ራሳቸውን ስተው የተገኙ ዕለት ማለትም እሁድ መጋቢት አራት ሁለቱ ሰዎች መኖሪያ ቤታቸው አካባቢ ታይተዋል። ተጠርጣሪዎቹ ያንን ዕለት ማታ በሂትሮ አየር ማረፊያ በኩል ሹልክ ብለው ሩሲያ ገብተዋል። ጠቅላይ ሚኒስትር ቴሬሳ ሜይ ትናንት በጉዳዩ ዙሪያ ለሀገሪቱ ፓርላማ ባደረጉት ገለጻ የብሪታንያ የደህንነት አገልግሎት ሁለቱ ሰዎች የሩሲያው የስለላ ድርጅት ጂአርዩ አባላት መሆናቸውን ደርሰውበታል ብለዋል። ጂአርዩ የሚፈጽመው አድራጎት ለአጋሮቻችንና ለዜጎቻችን በሙሉ ስጋት የሚደቅ ነው። ከሳሊስበሪው ምርመራ በተማርነው መሰረት ስለ ድርጅቱ በሰፊው ከምናውቀው በመነሳት የጋራ ጥረታችንን ማጠናከር ይኖርብናል። ሩሲያ ክራይሚያ ግዛትን በወረራ በያዘችበት አድራጎት፣ በዩናይትድ ስቴትስ የዲሞክራቲክ ፓርቲው ብሔራዊ ኮሚቴ ኮምፒውተር መረጃ ሲሰረቅ፣ ሞንቴኔግሮ ውስጥ በተሞከረው የመንግስት ግልበጣ የሩሲያው ወታደራዊ ስለላ ቡድን ቁልፍ ሚና እንደተጫወተ ነው የሚጠረጠረው። አንድሩ ፋክስ ዌል የሄንሪ ጃክሰን ማህበር የሩሲያ ፕሮግራም ኃላፊ ናቸው። እንዲህ ሲሉ ያብራራሉ። ጂያሪው በተለይ እጅግ አደገኛ በሆኑ የአጭር ጊዜ ስምሪቶች የሰለጠነ አካል ነው። ሴርጌይና ዩሊያ እንዲሁም እነሱን ሲረዳ ለመርዙ ተጋልጦ የነበረው ፖሊስ በመርዙ ከደረሰባቸው ጉዳት ሙሉ በሙሉ ተፈውሰዋል። የነርቭ መርዝ ጥቃቱን በማድረስ የተጠረጠሩት ሁለቱ ሰዎች ታድነው እንዲያዙ አውሮፓ አቀፍ የእስር ማዘዣ ታውጇል። የሩሲያ ህገ መንግስት ግን ዜጎቹን አሳልፎ መስጠትን ይከለክላል። ስለዚህ ተንታኙ ፋክስ ሶል እንደሚሉት ብሪታንያና አጋሮቿ በነ ስክሪፐል ላይ የተፈጸመውን የመርዝ ጥቃት ተከትሎ በደነገጓቸው ደንቦች ሳይወሰኑ ተጨማሪ እርምጃዎችን መውሰድ ይኖርባቸዋል። ቁጥራቸው ወደ 150 የሚጠጋ የሩሲያ የስለላ ወኪሎች ከምዕራብ ሀገሮች ተባረዋል። ነገር ግን ተጨማሪ እርምጃዎች መውሰድ ይቻላል። ጠቅላይ ሚኒስትሯ ራሳቸው የአውሮፓ ሕብረት ተጨማሪ ማዕቀቦችን እንዲደነግግ ግፊት ልናደርግ ይገባናል ብለዋል። ዩናይትድ ስቴትስ ተጨማሪ ማዕቀቦች ደንግጋለች። ሩሲያ በበኩሏ ሰላዮች ተብለው ስሞችና ፎቶግራፎች መውጣታቸው ለእኔ ጉዳይ አይደለም እያለች ነው። የመዲናዋ የሞስኮ ነዋሪዎችም የመንግስታቸውን አቋም የሚደግፉ ይመስላል። ሩሲያውያን ለምን ብለው ይህን ያደርጋሉ? በምን ምክንያት ይህ ነገር ፍለጋ ነው። ደግሞም ማስረጃ የላቸውም። ራሳቸው ብሪታንያና ጠቅላይ ሚኒስትሯ ቴሬሳ ሜይ ያቀናበሩት ነገር ነው ፑቲንን ስለሚጠሉ። የብሪታንያ ፖሊሶች እንደሚሉት የነርቭ መርዙ ኖቮቾክ በሽቶ ብልቃጥ ውስጥ ተደብቆ ነው የገባው። የተጣለውን የሽቶ ብልቃጥ አግኝተው ወደ ቤታቸው ከወሰዱት ውስጥ አንደኛው ዶን ስተርገስ የሚባሉት ታመው በአስር ቀናቸው ሕይወታቸው ማለፉ ይታወሳል። ፖሊሶች ለኅልፈት ያበቃቸው መርዙ ነው ብለዋል። አድማጮች ይህ ፕሮግራም የሚተላለፍላችሁ ከዋሽንግተን ዲሲ የአማርኛ ቋንቋ አገልግሎት ነው። ወደ ቀጣዩ ቅንብር እናልፋለን። ወጣት ይስማዓለም ተክሌ የሻው ይባላል። ተወልዶ ያደገው አዲስ አበባ ሲሆን የ24 ዓመት ወጣት ነው። አሁን ነዋሪነቱ ሎስ አንጅለስ ካሊፎርኒያ ሲሆን ኮሎምቢያ ኮሌጅ ሆሊውድ በተባለው አንጋፋ የፊልም ትምህርት ቤት ውስጥ የዳይሬክቲንግ ሲኒማና ቴሌቪዥን የሶስተኛ ዓመት የፊልም ተማሪ ነው። ላይቭ ስኮር ፌስቲቫል በተባለው ዝግጅት ላይ ከቀረቡት ከአንድ መቶ በላይ ፊልሞች ውስጥ ዘር ሽዋዝ በሚል ርዕስ ያቀረበው የፊልም ስራው ከአስሩ ምርጥ የፊልም ስራዎች መካከል አንዱ ሊሆን በቅቷል። ይህም የወጣቱን የፊልሙያ ተማሪ የወደፊት ብሩህ ተስፋ አመላካች ይመስላል። ብዙዎችም በተለያዩ ድረ ገጾችም ብዙዎች አድናቆታቸውን እየገለጹለት ነው። የሎስ አንጅለሱ ዘጋቢያችን ዳንኤል አርጋው ወጣት ይስማለም ተክሌ የሻውን አነጋግሮታል። ይስማለም እንዴት ወደዚህ ሙያ እንዳዘነበለ በመግለጽ ይጀምራል። ያው ከልጅነት የጀምሮ ውስጥ የነበረ ነገር ነበረ። ከአስራ አራት አመት የጀምሮ ፊልም ሰሪ መሆን ፈልግ ነበር እና በጊዜ የምፈልገው ነገር ስላወቅኩኝ እናም በቤተሰብ ድጋፍ እየጣርኩኝ ነው። ሰው የፊልሙ ርዕስ ዴርሺ ወዝ ይባላል። ያው በአማርኛ ያው ያቺት እና እንደ ማለት ነው። ድምፅ አልባ ፊልም ነው። የሁለት ጓደኛ መሶችን ታሪክ የሚያሳይ ነው። ሜን ካራክተሯ ጓደኛዋን ትዳር ጥያቄ ታቀብለታለች ያንን ትዳር ጥያቄ ግን ጓደኝነታችን ይበልጣል የሚል ምላሽ ሲመልስላት፣ እሷ የምትፈልገውን ነገር ልጁን የራሷ ለማድረግ ብልሃቷን ተጠቅማ የምታደርጋቸውን ነገሮች የሚያሳይ ፊልም ነው። ወጣት ይስማለም፣ እንደው በፊልሙ የስራ ሂደት ውስጥ ያጋጠሙ ችግሮች ነበሩ? ፊልሙን እንደ ክላስ ፕሮጀክት ነበር የሰራሁት። በጊዜው ወደ ዲሬክቲንግ ዋን የሚባል የዳይሬክቲንግ ክላስ እንወስድ ነበር እና አንድ ፊልም እንድንሰራ እንጠየቃለን። እና ያው ፊልም ቱቤት ስለሆነ በጀት ትክክለኛ በጀት አይሰጠንም። በጀት ተብሎ የሚሰጠን የምንሰራበት ሰዓት ነው የምንሰራበት እና የምንሰራበት ቦታ ይሰጠን እና በተሰጠን ሰዓት የምንፈልገውን ነገር አግኝተን ጨርሰን እንድንወጣ እንገደዳለን። ነው አራት ሰዓት ብቻ ነገር የተሰጠኝ በጊዜው በዛ አራት ሰዓት ውስጥ ለክላስ የሚበቃ ነገር ማብቃት ነበረብኝ። እንደ እድል ሆኖ የሰራሁት ነገር ከክላስም አልፎ እንደዚህ ሰዎችም እንዲያሉኝ በቅቷል። እና ያ ነው ትልቅ ቻሌንጅ ልለው የምችለው ነገር። እንደው ምን ተሰማህ ፊልም እዚህ ቦታ ላይ መድረሱ? በጣም ደስ የሚል ስሜት ነው። ለምን ከቤተሰብህ ዙሪያ ካሉ ሰዎች አልፎ ፊልምህ በሌሎች ሰዎች አይን ተገምግሞ ጥሩ የሆነ ምላሽ ሲሰጥህ በጣም ደስ ይላል። ልክ ፊልም ሰሪ ሁላችሁ ውስጥ ውጥበብ ውስጣችን ያለች ነገር ስለሆነች እኛ ብቻ ስለምንረዳት እኛ ውስጣችንን ያለውን ነገር አውጥተን ለሰዎች ማሳየት መቻል ከባድ ነገር ነው። ችለንም እነዛ ሰዎች የምንለውን ነገር የማይገባቸው ከሆነ የእኛን ፍላጎትና ስለጥበቡ ያለንን ነገር ጥያቄ ውስጥ እንድንከት ያደርገናል። አዲስ አበባ ኮምፒውተር ኢንጂነሪንግ ይማር ነበርና የምፈልገውን ያንን ነገር የምማሬበት የነበረው ምክንያት ዲግሪውን ለቤተሰቦቼ ሰጥቼ ወደምፈልግበት ነገር እንድገባ ነበረ። እና በአብዛኛው ኢትዮጵያ ወጣት የሚያጋጥመው ነገር ነው። የምንፈልገውን ነገር ስለማንመደብ ወይም የምንፈልገውን ነገር ልንማር ስለማንችል ማንፈልገውን ነገር ተምረን ከዛ ወደ ምንፈልገው ነገር ደግሞ የቤተሰቦችም ጫና አለው። በዛ ዙሪያ በአንተ በኩል የቤተሰብ ጫና አልነበረብህም ማለት ነው? የቤተሰብ ጫና አልነበረብኝም። ቤተሰብ በጣም እድለኛ ነኝ። በተለይ እናቴ መልካም አለሙ ትባላለች። ከሀያ ስምንት ዓመት በላይ አስተምራለች። የልጆች ሳይኮሎጂ ከልጆች ጋር በጣም ብዙ ጊዜ ስለቆየች ስለ ልጆች አስተሳሰብ በጣም ጥልቅ ውቀት አላት እና ልክ ይህን ነገር እሷ የምትፈልገውን ነገር አስተማሪ መሆን ፈልገ አስተማሪ የሆነች አባቴም የሚፈልገውን ነገር ነው የሚያደርገው። ተክሌሻ ይባላል። ፖለቲከኛ ነው፣ ደራሲ ነው፣ ጸሐፊ ነው እና ሁለቱም በዘመናቸው የሚፈልጉትን ነገር አድርገው ነበር የኖሩት። ኢትዮጵያ ውስጥ የትት የፊልም ትምህርት ቤቶች ይሄዳሉ? እስኪ ባጭሩ ኢትዮጵያ ውስጥ አንድ ትፌት ነው የሄድኩት። ብሉ ናይል ፊልም ኤንድ ቴሌቪዥን አካዳሚ ይባላል። ወደ ስድስት ኪሎ አካባቢ ነው ያለው። መስራቱ አብርሃም አይለ ብሩ ይባላል ከኔዘርላንድ ሲኒማቶግራፊ ተምሮ የመጣ ትልቅ ሲኒማቶግራፈር ነበር እና እሱ የከፈቱትን ቤት ውስጥ ነበር የስምንት ወር የዘኛው ትሬኒንግ ወስጫ። ወደ አሜሪካ የመጣት ግሩም እንደው ኮሎምቢያ ኮሌጅ ሆሊዉድ ከተቋቋመ ከስልሳ አምስት አመት በላይ የሚጠጋው እና አንጋፋ የኪነ ጥባብ ባለሙያዎች ያፈራ በሆሊዉድ የፊልም መንደር እምብርት ላይ የሚገኝ የጥበብ ትምህርት ቤት ነው። እና እዚህ ትምህርት ቤት ውስጥ ለመግባት እንዴት ቻልክ? ከዚህ ከመምጣቴ በፊት ዋሽንግተን ዲሲ ነበር የምኖረው እና አርት ኢንስቲቱት የሚባል ትፌት ነበር የምማረው። ኢትዮጵያ ጓደኛ ነበረኝ ዳዊት ዘውዱ ይባላል ሲኒማቶግራፈር ነው። እሱ ወደ አሜሪካ ይመጣና ና ካሊፎርኒያ ሙቭ አድርጎ ትምቤቱን ይፈልግና ያገኝ ና ይደውልኛል። በቃ ይስማለን ጥሩ ትምቤት አግኝቻለሁ፣ አብረን ብንሆን በደንብ የተሻሉ ለውጦች ማምጣት እንችላለን እና አለኝ። ያው ፊልም የብቻ ስራ ስላልሆነ አንድ ላይ በሆንክ ቁጥር የተሻለ ነገሮችን ለማድረግ በጣም አቅም ይኖረሃል። እና እሱም የፊልሙንም የቀረጸልኝ እሱ ነው። ስንምት አግረሰዱ እሱ ነው እና በጣም ደታችን፣ ያን ትሪት መረጥን በጣም ጥሩ። እስከ ዛሬ ከወሰድኳቸው ውሳኔዎች ጥሩ ውሳኔ የምለው ውሳኔ ነበር። እንደው በትምህርት ቤት ውስጥ ቆይታ ውስጥ ያለው የማህበራዊ ህይወት እንዴት ነው? በፊልም ኢንዱስትሪ ውስጥ በጣም ጥብቅ ነው። የአንድነት ስራ ስለሆነ አንድ ፕሮጀክት ላይ በጣም ብዙ ሰዎች ስለሚሳተፉ የብዙ ሰዎች ውቅር ውጤት ስለሆነ እየጠበቀ ግንኙነት እንድትፈጥር ያደርጋል። እኔም ከመምጣቴ በፊት እዚሁ ሀሊዮድ ሲባል የተለየ ሚስኮንሰፕሽን አለን ውስጣችን፣ በቃ የማይደረስበት ግምት፣ የተሳሳተ ግምት አለ ውስጣችን። እነሱ በቃ ኦልሬዲ እዚህ ብዙ አመት ስለቆዩ ራሳቸው ስለፈጠሩት ስለሰሩት፣ እኛ ቦታ አይሰጥም የሚል ስራቻ ነበረ። ግን ፊልም አዲስ ቋንቋ ነው። ትንፌት ስንገባ እኔና ዳዊት እኩል ነው ከሁሉም ጋር ቋንቋ ነው የመማር የጀመርነው። እነሱ እዚህ ስላደጉ እኛን የበለጡ ነገር አልነበረም። ሁላችንም የራሳችን ታሪክና እውነታ ስለምንናገር እነ ሰዎቹ የሚያስተምሩን መንገዶቹን ብቻ ነው። እና አንተ የምትናገረው ነገር በየትኛውም ቦታ ቫሊዩ እና ጥቅም አለው። እና ሰው ደግሞ በተለያየ መንገድ ነው ያንን ነገር የሚመለከተው። እና ያ ያ ነገር እንድጠነክርና ጥሩ ጓደኝነቶችንና ቅንብሮችን እንድትፈጥር ያደርጋል። ለምን ከትፌትም ከወጣም በኋላ ከእነዚህ ሰዎች ጋር ነው ስራዎችን እየሰራን ነገሮችን ለመቀጠል ንሞክረው። ታዲያ ሆሊውድ እንዴት አገኘል? ሆሊውድ ትከብዳለች። እኔ መጀመሪያ ስመጣ ወልካም ቱ ላንድ ኦፍ ብሮክን ድሪምስ ነበር ያሉኝ እንኳን የህልሞች የተሰበረችባት ከተማ እንኳን ደህና መጣህ ነበር የተባልኩት። እና ብዙ ሰዎች እዚህ እንቀየራለን፣ ፌመስ እንሆናለን ብለው መጥተው በብዙ መንገድ ተሰናክለው ሳይሳካላቸው ይቀራሉ። እና በጣም ለጥቂቶቹ ነው ቦታ ያላት፣ እና ያ ነገር ትልቅ ጥላ ይጥልብሃል። ግን እስከ ሰራህ እና ነገሮችን ለመቀየር እስከ ሞከርክ፣ ዲስፕሊን ሆነህ የምትፈልገውን አላማ ለማሳካት የምትጠር ከሆነ ሁሉ ነገር ይሳካል። ምንም እዚህ ምድር ላይ ላንጨብጥ ላነካ ያልተፈጠረ ነገር የለም። በጣም ጥሩ እንደ በፊልም የሙያ ዘርፍ የተሰማሩ የክነት በባለሙያዎችን ማን ታደንቃለ? ለምንስ? እኔ በብሉ ናይል ቆይታዬ ጋሽ ሰለሞን በቀለው እያ የዲሬክቲንግ አስተማሪ ነበሩ። እሳቸው ራሻ ሄደው የተማሩ ጎበዝ ሲንምሳሪ ናቸው። ጋሽ አበበ በየነ፣ ጋሽ አቤ እሳቸው የኢትዮጵያ ቴሌቪዥን ለብዙ ዓመት ዲሬክቲንግ የሰሩ ለብዙ ድራሞች ጸሐፊና ዳይሬክተር ነበሩ ሰው ናቸው። እሳቸው ስክሪፕት አስተምረውኛል። እና ዲሲ በነበርኩበት ጊዜ በትንሽ ይ ጊዜ ከሀያ ጋሻ ለገሚ ዋጋ ቮለንቲር እንዳረግ እሳቸው ስር እንደሆን እድል አጋጥሞ የነበር ነው። እነዚህ ሰዎች ከልቤ በጣም ማደንቃቸው ሰዎች ናቸው። ምንም ለፊልም ና ለኪነ ጥበብ ብዙ አይን ባልነበረብን ሰዓት እነሱ ወጥተው ትልቅ ሳክሪፋይስ አድርገው የራሳቸውን ና የቤተሰባቸውን ነገር ትተው ይህንን ጥበብ ተምረው ወደ ሀገራቸው አምጥተው ነገሮችን ለመለወጥ ና የለወጡም ሰዎች ስለሆኑ በጣም ትልቅ አክብሮት እና አድናቆት አለኝ። ነገሩም እንዳንተ የሙያ መስክ ውስጥ ሆነው ትምህርታቸው ለሚከታተሉ ወጣት የፊልም የቴሌቪዥን እንዲሁም የዳይሬክቲንግ ተማሪዎችን እንደ ማስተላለፍ የምትፈልገው መልዕክት ምንድን ነው? የምንፈልገው ነገር ፓሽናችሁን ውስጣችሁን ተከተሉ ነው ውስጣችሁ ያለው ነገር እውነት ነው ትክክለኛ ነገር ሁላችንም በተለይ በዚህ ነገር ውስጥ የምንሰማራ ሰዎች መናገር የምንፈልገውና ውስጣችን የሚብሰለሰል ነገር አለና እሱን ባገኛችሁበት መንገድ እንድታወጡ እንድትሞክሩ ነው ማስተላልፈው ነገር ወጣት ይስማለም፣ እንደው መቼም ትምህርት ማለቂያ የለውም እና በስተ መጨረሻም አንድ አመት ነው የቀረ። ከዚያ በኋላ እቅድህ ምንድን ነው? ከእግዚአብሔር ጋር እንግዲህ ካለቀ በኋላ ማስተርስ ዲግሪ ለመያዝ ሞክራለሁ። ከሱ በኋላ እንግዲህ ኢትዮጵያንም አፍሪካንም ወከል የሚያደርግ ስራዎች መስራት ፈልጋለሁ። በተለይ እኛ አሁን ሜንስትሪም የሚባለው ሚዲያ ላይ ትልልቅ በጣም ታዋቂ ከሚባሉት ቦታዎች ላይ የእኛን እኛን በተለይ አፍሪካን ሪፕሬዘንት የሚያደርግ ፊልሞችም፣ ሾዎችም የሉም እና እኛ አፍሪካኖች የእኛን ታሪክ ዓለም እኛን በሚያይበትን መንገድ የምንቀይርበትን መድረክ መፍጠር ፈልጋለሁ ወይ በተለይ አሁን የተለያዩ የኦንላይን የማሰራጫ ጣቢያዎች እየተከፈቱ ነው። ልክ እንደ ኔትፍሊክስ ሁሉ የሚባሉ እና እነሱ ግብአቶቹ በበዙ ቁጥር የምንሰራቸውም ነገሮች አብሮ ይበዛሉ እና በነዛ በማሰራጫ ምህዳሮች ነገሮችን ኮንቴንትን ክሬት ማድረግ እፈልጋለሁ። ከዛም በኋላ ወደ ኢትዮጵያ ተመልሶ መጽሐፎቻችን ላይ መስራት እፈልጋለሁ። እስከ ዛሬ የተጻፉ በጣም ትልቅ መጽሐፎች አሉ። እዚህ ሀገር ከስምንት ከዘጠኝ ፊልም በአመት ውስጥ ኦስካር ከኖሚኔት ከሚደረጉ ፊልሞች አራቱ አምስቱ ከመጽሐፍ የተወሰዱ ናቸው እና እነዛ ነገሮች አንደኛ ተጽፎ የተቀመጡ ታሪኮች ናቸው። ታሪኩን ለማስተላለፍ ይረዳናል የተለያየ ምልከታ እንድናደርግበት ያግዘናል በጣም ብዙ ነገር ተጽፎ በኛ ትውልድ እያነበበ አይደለም ወደ መጽሐፍ እየሄድን አይደለም ስለዚህ እነዛን ታሪኮች የኛን ወጣት እና ህዝቡን ኢንተርቴን በሚያደርግ መንገድ እነዛ ውስጥ የተቀመጡ እውቀቶችን ማስተላለፍ መቻል አለብን እና ፊልም ደግሞ ትልቅ መሳሪያ መሆን ይችላል እዛ እና ያንን ለማድረግ የማድረግ ፍላጎት አለኝ ይስማልም ለምንድን ነው የተባልከው ይስማለን የተባልኩት አስራ ዘጠኝ ሰማንያ ስድስት በኢትዮጵያ አቆጣጠር በፈረንጆች አስራ ዘጠኝ ዘጠና ሶስት ነበር የተወለድኩት እና በዛ ሰዓት የለውጥ ቡድን የሚባሉ ብለው በዛ ሰዓት የነበሩት ተቃዋሚ ፓርቲዎች አንድ ተቃዋሚ ፓርቲ እንፍጠር ብለው ጊዮን ሆቴል ስብሰባ አድርገው ነበር። በዛ ሰዓት አባቴ ስብሰባው ታዳሚ ነበር እና ስብሰባውን ጨርሶ ሲወጣ እናቴ ዘውዲቱ ነበረች። ከስብሰባ ያየው ነገር ብዙም ደስ አላለውም እና በቃ ይህን ነገር የአለም ይስማው ኢትዮጵያ ኢትዮጵያንም ያለችበትን ሁኔታ አለም ይወቀ፣ ብሎ አለም ይወቀ፣ ይስማ አለም ማለት ነው። ወጣቱ የፊልም ዳይሬክተር እንዲሁም የቴሌቪዥን የሶስተኛ አመት ተማሪ ይስማ አለምሻው፣ ስለ ጊዜ እጅግ አድርጌ አመሰግናለሁ። መልካም እድል እንዲገጥምህ እመኛለሁ። እግዚአብሔር ይስጥልኝ። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ። ዝግጅታችን ይቀጥላል። አድማጮች፣ ወደ ማብቂያው እየተቃረብን ነው። የመጨረሻው ቅንብር የተፈጥሮ አካባቢ ሳይንስና ሕይወት ይላል። አዘጋጅና አቅራቢው ሰለሞን አባተ። ወደ ምስራቅ አፍሪካ ሀገሮች ገንዘብ ለሚልኩ ሰዎችና ለተቀባዮቻቸው የቀለለ ዘዴ መፍጠሩን ወርልድ ሪሚት የሚባል ዓለም አቀፍ የሐዋላ አገልግሎት ኩባንያ አስታውቀዋል። ኩባንያው የገንዘቡን ሽግግር ወደ ዲጂታል ዓለም እየወሰደው ነው። አዲሱ ዘዴ የሐዋላውን አገልግሎት ክፍያ ዝቅ እንደሚያደርገውና የአህጉሪቱንም ምጣኔ ሀብቶችና ንግድ ይበልጥ ለማሳለጥ እንደሚያግዝ የሚናገሩም አሉ። የእንግሊዙ ዓለም አቀፍ ሐዋላ አገልግሎት ኩባንያ ወርልድ ሬሚትስ የዲጂታል ሽግግር አገልግሎቱን ወደ ምስራቅ አፍሪካ ይዞ የሚገባው ለመጀመሪያው እንቅስቃሴው ኬንያ፣ ታንዜንያ፣ ዩጋንዳና ሩዋንዳ ውስጥ በሚከፍታቸው ሥራዎቹ እንደሚሆን አሳውቋል። እያደገ ነው የሚባለው የአፍሪካ ምጣኔ ሀብትና የኢንፎርሜሽን ቴክኖሎጂው የቴሌኮሚኒኬሽንስ የኢንተርኔት አገልግሎቶች ከጊዜ ወደ ጊዜ እየተሻሻሉ መምጣት እንደ ወርልድኔት ኔት አይነቶቹን አቀፍ የገንዘብ ተቋማት ቀልብ እየሳበ ነው። ኩባንያቸው በየአመቱ ወደ አፍሪካ ሀገሮች የሚላክ የአንድ ነጥብ ስድስት ቢሊዮን ዶላር ሽግግርን እንደሚያከናውን ለቪኦኤ የገለጹት የወርልድ ሬሚድ መስራችና ኃላፊ እስማኤል አህመድ አፍሪካ ውስጥ የገንዘብ ችግር በአመታት ውስጥ እየተለወጠ መምጣቱን አመልክተዋል። When we launched our services, 99% of remittances were cash on both the send side and the receive side. እኛ ስራችንን የጀመርን ጊዜ ወደ አፍሪካ የሚላከው ገንዘብ ከላኪውም ሆነ ከተቀባዩ ወገን በጥሬ ገንዘብ የሚፈጸም ነበር። አሁን ግን ሁኔታዎች በፈጣን ሁኔታ እየተለወጡ በመሆናቸው በመጪዎቹ ጥቂት ዓመታት ውስጥ ከዓለም አቀፉ የገንዘብ ሽግግር ከ50 እስከ 60 ከመቶ የሚሆነው የአፍሪካ እንቅስቃሴ ወደ ዲጂታል አሰራር ይለወጣል። በመሆኑም አገልግሎቶቻችን ባለፉት ጥቂት ዓመታት ውስጥ ፈጥነው አድገዋል። የገንዘቡ ሽግግር ወደ ዲጂታል አገልግሎት እያደገ በሄደ መጠን ለሐዋላ የሚከፈለው የቀነሰ፣ የሚላከውን ገንዘብ እንቅስቃሴም ለመከታተል ይበልጥ የቀለለ እንደሚሆን እስማኤል አህመድ ገልጸዋል። ስ ለንግድ ተቋማትም ለግለሰቦችም በሀገር ውስጥም ሆነ ሀገር አቋራጭ እንቅስቃሴዎችን ወይም ሽግግሮችን ለማድረግ ይበልጥ ቀላል ነው። ሽግግሩ ወደ ዲጂታል አሰራር ከተቀየረ በኋላ የኦዲት ክትትል ከሌለበት የጥሬ ገንዘብ ትልልፍ የኦዲት ቁጥጥርና ክትትል ወዳለበት ዘዴ ስለሚዛወር ከገንዘብ ጋር የተያያዙ ወንጀሎችን ለመዋጋት ያግዛል። ዲጂታል የገንዘብ ትልልፍ ወይም መላላክ የአፍሪካን የእርስ በርስ ንግድም ያቀላጥፋል፣ ያሳድጋል የሚል እምነት እንዳላቸው በናይሮቢ ዩኒቨርሲቲ የዓለም አቀፍ ምጣኔ ሀብት ጉዳዮች መምህር ጌርሾን ኤኪያራ ይናገራሉ። ይሁን እንጂ አንዳንድ ሀገሮች አሁንም መሠረታዊ የሆነ የግንኙነቶች መዋቅር ወደ ኋላ መቅረት ችግር እንዳለባቸውም ይጠቁማሉ። በግልጽ እንደሚታየው ዋናው ፈተና የመሠረተ ልማቱ ያለበት ዝቅተኛ ደረጃ ነው። የኤሌክትሪክ ኃይልና የቴሌኮሙኒኬሽንስ የመሳሰሉ አገልግሎቶችና አውታር በሌሉበት ሁኔታ ይህ አገልግሎትም እንቅፋት ይደቀንበታል። በ2017 ዓ ምት ባለፈው የአውሮፓ ዓመት ማለት ነው ወደ አፍሪካ በሐዋላ የገባው ገንዘብ 378 ቢሊዮን ዶላር መድረሱንና በያዝነው ዓመት ያ ቁጥር ወደ 39 ቢሊዮን ዶላር ያድጋል ተብሎ እንደሚጠበቅ የዓለም ባንክ አስታውቋል። የህንድ ግዙፍ ከተማ ሙምባይ አስተዳደር አንድ ጊዜ ብቻ ጥቅም ላይ የሚውሉ የፕላስቲክ ስሪት የሆኑ መገልገያዎችን እስከ ወዲያኛው አግዷል። ፌስታሎች፣ የውሃ ማሸጊያዎች የምግብ መያዣና መሸጫዎች፣ መመገቢያ ሳህኖች፣ መምጠጫ ወይም ስትሮ ወዘተረፈ ሁሉ ከእንግዲህ አይሸጡም፣ አይሸጥባቸውም፣ አይዘዋወሩም፣ ተከልክሏል። ይህንን በዚያ ሃያ ሚሊዮን ሰው በሚኖርባት ከተማ ላይ የተጣለ ክልከላ እንዲያስፈጽሙና ሕግን እንዲያጸኑ 250 የሚሆኑ ፈታሾችና ተከታታዮች ተሰማርተዋል። እየተካሄደ ባለው ጥብቅ ቁጥጥር በየመንደሩና በየመንገዱ ያለ አገልግሎት ሰጪ ብቻ ሳይሆን በርገር ኪንግን ማክዶናልድስንና ስታርባክስን የመሳሰሉ ግዙፍና ድንበር ዘለል ድርጅቶች ሁሉ ያንን የክልከላ ሕግ ጥሰው ከቅጣት አላመለጡም። የአሜሪካ ድምጽ ራዲዮ አማርኛው ቋንቋ አገልግሎት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም ዝላ ላይ አበቃ። ያስተናግድናችሁ ሰለሞን ክፍሌና አዳነች ፍሳየንን ከአቀናባሪው ንጉሥ ታምሬ ከዋና አዘጋጅ ተስታበላቸውና ከተቀሩት ባልደረቦቻችን ጋር በዚህ እንሰናበታለን። ነገ አርብ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን በትግርኛ ቋንቋ የሚተላልፈው ፕሮግራም እስኪጀምር ድረስ ሙዚቃ እናሰማቸዋለን። በእኛ በኩል ሰላም፣ በኛ በኩል ሰላም። ደህና እደሩ ምንሆ ምክንያቱ አይኖቼ ተራቦ ደረሰ ሰዓቱ ሰዓቱ ቢደርስ መምጣሽን አስበው አስበው እፎይ ላ አይኖቼ ተርበ አይኖቼ terabu, na terabu terabu, Yes, <laughs> she many